ትላንትና እለት በመቀሌ ጉብኝት ያደረጉት በኢትዮጵያ ዩናይት ስቴትስ አምባሳደር ማይክል ራይነር በመቀሌ ዩኒቨርሲቲ በኢትዮጵያና ኤርትራ የሰላም ጉዳዮች ሂደት ዙሪያ ከምሁራን ጋር ተወያይተዋል ይለናል ከመቀሌ ያደረሰን ዘጋቢያችን ሙሉጌታ አጽባሀ። በውይይቱ የተነሱትን ጉዳዮች አስመልክቶም የዩኒቨርስቲውን አመራር አነጋግሮ ተከታዩን አጠናቅረዋል። በኢትዮጵያ የአሜሪካ አምባሳደር ማይክል ራይነር ትናንት በትግራይ ክልል መቀለ ከተማ ባደረጉት ጉብኝት ከመቀለ ዩኒቨርሲቲ አመራሮችና ምሁራን ጋር ስለ ኢትዮጵያና ኤርትራ የሰላም ሂደት ተወያይቷል። የዩኒቨርሲቲው የዓለም አቀፍ ጉዳዮች ዳይሬክተር አቶ ጎይቶኦም ተገኝ ለቪኦኤ እንደገለጹት አምባሳደሩ ባለፈው አመት በኢትዮጵያና ኤርትራ የተጀመረው የሰላም ሂደት በሚፈለገው መንገድ ለምን አልሄደም፣ ድንበሩ ለምን ተዘጋ በሚሉ ነጥቦች ላይ ከምሁራን አስተያየት ጠይቋል። በማለት ተናግሯል። የመጡት በኢትዮ ኤርትራ ጉዳይ ዙሪያ አሁን ያለበት ሁኔታን በምሁራን እይታ ምን ይመስላል ዩኒቨርሲቲ አስተዳደርም ያለውን እይታ ለመስማት ነበረ። በዋናነት የትግራይ ህዝብና የትግራይ መንግስት በዚህ ጉዳይ ላይ ምን አይነት እይታ ያለው ለሚለው ማለት ነው። በውይይቱ የተሳተፉ ምሁራንም የሰላም ሂደቱ ለምን በሚፈለገው መንገድ እንዳልተጓዘ አብራርቷል ያሉት አቶ ጎይቶም፣ በሁለቱም ሀገራት መካከል የሚኖረው ግንኙነት ተቋማዊ ያለማድረግ ችግር እንዳለ ከምሁራኑ ተገልጿል። ይኖርላቸዋል ብለዋል። በተደጋጋሚም በብዙ መድረኮች እንደሚገለጸው የተነገራቸው ነገር ምንድን ነው? በውሉ መሰረት በሰላም ስምምነቱ መሰረት ይሄድ ያለው ነገር ያው እስከ ቦርደር መዝጋት የደረሰበት ዋና ምክንያት አንደኛ ቦርደር አካባቢ ያለውን ሕዝብ ያሳተፈ ነገር አይደለም። ሁለተኛ ዋናው ወሰን ላይ ያለው የትግራይ መንግስት ከዚህ ስምምነት ትግበራ ጋር ያለማያያዝና፣ በሶስተኛ ደረጃ ደግሞ አካሄዱ ተቋማዊ ያለማድረግ። ይህንን ነገር በጉምሩክ አንጻር፣ በውጭ ግንኙነት አንጻር በተለያዩ ሂደት እንዴት ነው የሚሄደው ለሚለው ከመጀመሪያውን ጀምሮ እጃቸውን አስገብተው መስራት ያለባቸው አካላት ባለመሳተፋቸው የተፈጠረ ነገር ነው። አሁንም ይሄ የሰላም ስምምነት እንዲሰራ ከወንድም ህዝብ ኤርትራ ጋር አብረን እንድንሰራ ፍላጎቱ እንዳለ ነው የተገለጸላቸው የህወሀት ስራ አስፈጻሚ ኮሚቴ አባል አቶ ጌታቸው ረዳም። በአምባሳደሩና የፖለቲካ አማካሪ ግብዣ በአምባሳደሩና ምሁራኑ ውይይት ላይ እንደተገኙ ተናግሯል። የአሜሪካ መንግስት ለመቀለ ዩኒቨርሲቲ ስለሚያደርገው ድጋፍ ከአምባሳደር ራይነር ጋር ተወያይተናል ብለዋል። የዩኒቨርሲቲ የአለም አቀፍ ጉዳዮች ዳይሬክተሩ አቶ ጎይቶም ተገኝ አሜሪካ ኮርነር ተብሎ የሚጠራ ወጣቶች የሚጠቀሙበት የመረጃና ቴክኖሎጂ ማዕከል በመቀሌ ዩኒቨርሲቲ የማዘጋጀት ሂደት አስመልክቶ ተዋይተናል። ብለዋል። መቀሌ ዩኒቨርሲቲ ላሉት ተማሪዎችና ማህበረሰብ፣ በተጨማሪም በከተማው ለሚኖረው ማህበረሰብ አገልግሎት የሰጥ የሚስል የመረጃና ና የቴክኖሎጂ ማዕከል ነው። አሜሪካን ኮርነር ማለት የአሜሪካ ኤምባሲ ቁሳቁሶችን የሞላል፣ በእኛ በኩል ስፔሱን ሰተናል። አዲ ሀቂ ውስጥ የሳይንስ ሚዚየም ገንብተናል። የተወሰነ ክፍል ከሳይንስ ሚዚየም ይህንን የአሜሪካን ኮርነር የምንከፍትበት ቦታ ይሆናል ማለት ነው። ማዕከሉ ከተከፈተ በኋላ ልክ ለተማሪዎች የቶፍልና የቋንቋ ናዎች ዝግጅት የሚጠቅሙ መሳሪያዎች፣ ኮምፒውተሮች፣ ኢንተርኔት አክሴስ አንዳንድ ይሄ ከክሪኤቲቪቲ ጋር በተያያዘ ደግሞ የኦዲዮ ቪዥዋል ስራዎች የሚሰሩበት ነገር ይኖረዋል። የቪዲዮ ኮንፈረንስ ፋሲሊቲም ይኖረዋል። በዋናነት የአሜሪካ ኤምበሲ ኢቨንቶችም ካሉ እዛው ሆስት የሚደረጉ ይሆናሉ። ዩኒቨርሲቲያችን ከተለያዩ እዚህ ከተማ ውስጥ ካሉት ትምህርት ቤቶች፣ የባህል ማዕከላት ከሁሉም ጋር ኢንተረስትድ ከሆኑ ግሩፖች ጋር ለሚኖረውም ስራ የሚጠቀምበት ማዕከል ይሆናል። ይህንን በሚቀጥሉት አምስት ስድስት ወራት አጠናቀም እንከፍታለን። አምባሳደሩ መጥተው እንደሚከፍቱ ቃል ገብተውልናል። አምባሳደር ራይነር ከትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤልም መወያየታቸው ተገልጿል። ሁለቱ ባለስልጣናት በንግድና ኢንቨስትመንት የትብብር መስኮች ላይ እንዲሁም በፖለቲካዊ ማህበራዊና ኢኮኖሚያዊ የጋራ ስራዎች ዙሪያ ምክክር ማድረጋቸው ነው የተነገረው። አምባሳደሩ በተጨማሪም ከትግራይ ክልል የንግድ ምክር ቤት አመራሮች ጋር መወያየታቸው ታውቋል። ለአሜሪካ ድምጽ ሙልጊታ ጽባሃ መቀለም።